ትኩረት በአፍሪካ በኢትዮጵያ ዩኒቨርሲቲዎች ከእውቀት መገበያያነት ይልቅ ጎራ ለይቶ መጋጨትና ብጥብጥ መፍጠር እየተለመደ የመጣ ይመስላል። የሚከሰቱት ግጭቶችም ተምረው ሀገርና ሕዝብን እንዲሁም ቤተሰብን ያገለግላሉ ተብለው ተስፋ የተጣለባቸው ወጣቶች ለሞትና ለአካል ጉዳት እየተዳረጉ ይገኛል። ይህንን ተከትሎም ጉዳዩ በቀጥታ የሚመለከተው የሳይንስና ከፍተኛ ትምህርት ሚኒስቴር ለችግሩ መፍትሄ ይሆናሉ ያላቸውን እርምጃዎች ሲወስድ ቆይቷል። መስሪያ ቤቱ በተያያዘው የትምህርት ዓመት መጀመሪያ ተማሪዎች፣ ወላጆችና የዩኒቨርሲቲዎቹ አስተዳደር አካላት የሚፈርሙበት የስምምነት ቅጽ ይፋ አድርጎ ነበር። ቆይቶ ደግሞ ዩኒቨርሲቲዎቹ በፌዴራል የጸጥታ አካላት እንዲጠበቁ ውሳኔ አሳልፉ ነበር። ያም ሆኖ ችግሩ ከመቀነስ ይልቅ እየጨመረ በመምጣቱ አብዛኛዎቹ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ስራ በተገቢው ሁኔታ ማከናወን እየተሳናቸው መጥቷል። አንዳንዶቹም መደበኛ የመማር ማስተማር ስራዎቻቸውን ላልተወሰነ ጊዜ አቁመዋል። የሳይንስና ከፍተኛ የትምህርት ሚኒስቴር ከፌዴራል ፖሊስ ኮሚሽን ጋር በመሆን ታሳስ 26 ቀን 2012 ዓ ም በሰጡት መግለጫ ደግሞ በኦሮሚያና አማራ ክልሎች በሚገኙ ከፍተኛ የትምህርት ተቋማት ተከስተው በነበሩ ግጭቶች እጃቸው አለበት ተብለው በተጠረጠሩ 450 በላይ በሚሆኑ ተማሪዎች ላይ አስተዳደራዊ እርምጃ መወሰዱን አመልክተዋል። ከነዚህም ውስጥ 170 በላይ በሚሆኑ ተማሪዎች ከአንድ ዓመት እስከ መባረር የሚደርስ አስተዳደራዊ እርምጃ ከ280 በላይ በሚሆኑ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ መሰጠቱን በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደቻሳ ጉርሙ ቀደም ሲል ለዲደብሊው ገልጸዋል። ከዚህ የዩኒቨርሲቲዎቹ አስተዳደራዊ እርምጃ በተጨማሪ በሁከቱ ተሳትፈዋል የተባሉ በሕግ የሚጠየቁ መሆናቸውንም አመልክተዋል። ከተማሪዎቹ በተጨማሪ በከፍተኛ ትምህርት ተቋማቱ በተከሰቱ ግጭቶች ታናይ ነበሩ የተባሉ አስር መምህራንና የአስተዳደር ሰራተኞችም የስራ ውላቸው ተሰርዟል። ይህንን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር መግለጫ ተከትሎም የተለያዩ ዩኒቨርስቲዎች ግጭት ቀስቅሰዋል ባሏቸው አካላት ላይ አስተዳደራዊ እርምጃ መውሰዳቸውን ይፋ አድርገዋል። ሰላማዊ የመማር ማስተማር ስራ ማካሄድ ባለመቻሉ ላልተወሰነ ጊዜ ትምህርት ከተቋረጠባቸው ዩኒቨርሲቲዎች አንዱ የሆነው ድሬዳዋ ዩኒቨርሲቲም በ18 ተማሪዎች ላይ እርምጃ መውሰዱን ያስታወቀ ሲሆን በትናንትናው እለት ደግሞ የዩኒቨርስቲው ፕሬዝዳንት ከኃላፊነት መልቀቃቸው ተሰምቷል። ይህ እርምጃ ምን ያህል ችግሩን ይፈታዋል በሚል ዲደብሊው ያነጋገረው ስሙ እንዲጠቀስ ያልፈለገ አንድ ተማሪ እንደሚለው እርሱ በሚማርበት ድሬዳዋ ዩኒቨርሲቲ ችግሩ የቆየ ሲሆን ከቅርብ ጊዜ ወዲህ ግን እየተባባሰ መጥቶ የተማሪዎች ህይወት ከፍተኛ ስጋት ላይ እየወደቀ መምጣቱን ተናግሯል። ከዚህ ጋር በተያያዘ ዩኒቨርሲቲው የወሰደው እርምጃ ትክክል መሆኑን ገልጧል። አጥፊዎቹን መለየቱ ላይ ግን ጥያቄ ያነሳል። ትናንት በስቲያ ሁለት ተማሪዎች ጭራሽ ታገዱ አሉ። ስምንት ተማሪዎች ለሶስት አመት፣ ሰባት ተማሪዎች ደግሞ ለሁለት አመት እንደዚህ ታገብጆች አሉ። እና ከሱ ሲቀጥል ትናንትና ደግሞ ፕሬዚዳንቱ ለቀዋል ማለት ነው። የዩኒቨርሲቲያችን ፕሬዚዳንት፣ ይሄ ትክክለኛው ሳይነው ባይነኝ እንደ ምናልባት እንደኛ ዩኒቨርሲቲ ለችግሩ መፈጠር አንድም የፕሬዚዳንቱ ችላ ማለት። ይሄ አመት ብቻ አልነበረም፣ ባለፈውም አመት ነበር ችግሩ። በእርግጥ ግቢ ተዘግቶ ነበር በእንደዚህ አይነት ፀብ ምክንያት ማለት ነው። ስለዚህ የዛኔም ዩኒቨርሲቲ ምንም አይነት እንትን አልወሰደም ነበር። ሲቀጥል በዚህ ዓመት ደግሞ በጣም ተባባሰ። ለሁለት ልጆች ኅልፈት እንኳን ደርሷል ማለት ነው እዚህ ችግሩ እና ይሄ እንዲሆን ያደረገው አንድም የፕሬዚዳንቱ ትክክለኛ ውሳኔ ያለመወሰን ነው። ከፕሬዚዳንቱ ብንጀምር ማለት ነው። ያ ማለት የመጀመሪያው ልጅ ልክ ህይወቱ እንዳለ ፈቀጥ ትምህርት ከመቃጠሉ ግቢው ምንም ሳያወያዩ ተማሪውን ምን ላይ እንዳለ ሳያውቁ ተማሪው ወደ ቤት እየገባ ባለበት አጋጣሚ ነው እንግዲህ አንድ ሺህ ምናምን ተማሪዎች አዋይተው ክላስ እንቀጥል ብለው ለአስራ አምስት ቀን ያክል እነዚህን ተማሪዎች አይዞ ክላስ የቀጠሉት ማለት ነው። እንደገና ተማሪ ወደ ክላስ መግባት ሲጀምር ነው ሁለተኛው ልጅ ህይወቱ አልፎ ሙሉ ለሙሉ ግቢ ውስጥ ደግሞ እና ውሳኔያቸው ትክክል ነው ባይነኝ። እንግዲህ ትክክለኛው ሰው ከተገኘ ማለት ነው። አሁን ጥያቄው እሱ ነው። ትክክለኛው ሰው ይገኛሉ ነው ችግሩ። ፈጣሪ ተደብቆ በይፋ የሚያንቀሳቀሳቸው ከሆኑ አሁንም ችግሩ አይፈታም ባይነኝ። ዩኒቨርሲቲው ቅጣት የጣለባቸው ተማሪዎች በቀጣይ የባስ ችግር ይፈጥራሉ የሚል ስጋት እንዳለውም ተማሪው ይገልጻል። እነ ልጆች ከወጡ በኋላት ምንድን ነው የሚሰሩት የሚለው ነገር አሁን ሌላ ጥያቄ ነው። ለኔ ምናልባት የሰፈራቸው ተመልሶም ሊሆን ይችላል ኢቨን፣ በዩኒቨርሲቲው አቅራቢያም ሆነው ሌላ ስራ ሊሰሩ ይችላሉ። ዩኒቨርሲቲ በዩኒቨርሲቲ ያሉን ተማሪዎች ክላስ እንዳይቀጥሉ የባሰ ችግር ሊፈጥሩ ይችላሉ። አንድም ይህ ስጋቴ ነው። መባረራቸው ማለት ነው። በዛ መካከል አሁንም ሌላ ሳክሪፊኬሽን ሊኖር ይችላል። ሌላው በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች አንዱ የሆነው የጅማ ዩኒቨርሲቲም የመማር ማስተማር ስራውን አውከዋል ባላቸው አምሳ አንድ ተማሪዎች ላይ እርምጃ መውሰዱን በትናንትናው እለት አስታውቋል። በአማራ ክልልም የወሎ ዩኒቨርሲቲ የመማር ማስተማር ስራውን ለማደናቀፍ ፍላጎት ነበራቸው ያላቸውን 332 ተማሪዎች በሁለት የአስተዳደር ሰራተኞችና በአንድ መምህር ላይ እርምጃ መውሰዱን አስታውቋል። ጎንደር ዩኒቨርሲቲ በበኩሉ ታሳስ 22 ቀን 2012 ዓ ም የዩኒቨርሲቲው ሴኔት ባካሄደው አስቸኳይ ስብሰባ በተለያየ ደረጃ ተሳታፊ ሆነው ተገኙ ባላቸው ሁለት ተማሪዎች ለአንድ ዓመት፣ 39 ተማሪዎች ለሁለት ዓመት ከትምህርት ገበታቸው እንዲታገዱ እንዲሁም 11 ተማሪዎች ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ መወሰኑን ገልጿል ከዚህ በተጨማሪም ለሰባት መምህራን ቀላል የጽሁፍ ማስጠንቀቂያ ለሶስት መምህራን የመጨረሻ የጽሁፍ ማስጠንቀቂያ ሲሰጥ ሶስት መምህራንን ስምንት የአስተዳደር ሰራተኞችን እንዲሁም አንድ የጤና ባለሙያን ደግሞ ሙሉ በሙሉ ከስራ አሰናብቷል። በዩኒቨርሲቲው በአስተዳደር ዘርፍ የሁለተኛ ዲግሪውን በመከታተል ላይ የሚገኘው ተማሪ ታደሰ ደሴ እንደሚለው ከሌሎች ዩኒቨርሲቲዎች ከሚነሱ ግጭቶች ጋር ተያይዞ በጎንደር ዩኒቨርሲቲም በተለያዩ ጊዜያት ረብሻ ሲነሳ መቆየቱን ገልጾ የዩኒቨርሲቲው አስተዳደርም ችግሩን በውይይት ለመፍታት ሲሞክር መቆየቱን ጠቅሷል። ይሁን እንጂ ውይይቱ የሚፈለገውን ያህል ውጤት ባለማምጣቱ ዩኒቨርሲቲው ወደ አስተዳደራዊ እርምጃ ተሸጋግሯል። ይህ እርምጃ ጊዜው አማራጭ ቢሆንም የተሻለው መፍትሄ ግን ተማሪዎች ከፖለቲካ መጠቀሚያነት ቢወጡ ነው ይላል። ተማሪዎች ማድረግ ያለባቸው ማንኛውም ተማሪ በቃ የሌሎችን ሀሳብ ማራመድ አለመቻል ብንችል ነው። ምክንያቱም ፖለቲከኞች የራሳቸውን አላማና ይዘት ዘው የሚሮጡ ሰዎች አሉ። እኛን መጠቀሚ ያደርገውና ማለት ነው። ስለዚህ እኛ መጠቀሚያ ሳንሆን የራሳችን ራሳችን ሆነን መንቀሳቀስ ብንችል ደስ ይለኛል። ማንኛውም ተማሪ በቃ ይህን አቋሙን ዞ ቢንቀሳቀስ ነገ ከነዛ ሰዎች የተሻለ ሰው እንደሚሆን እያሰበ ቢንቀሳቀስ ነው የምልህ በተማሪ በተጨማሪ በኩል ያለኝ አስተያየት ነው። በመንግስት በኩል መደረግ አለበት የሚለውንም ይዘረዝራል። ያው እንግዲህ እንደ ሀገር ዩኒቨርስቲ ነው፣ ከፍተኛ ተቋም ነው። ከዛ ውስጥ አሁን የተለያዩ ፖለቲካ ፓርቲዎች እጃቸውን የሰደዱ ፓርቲዎች አሉ። እነዛ ፖለቲከኛ ፓርቲዎች መንግስት መቆጣጠር አልቻለም። መንግስት ሕግ ማስከበር ካልቻለም አሁንም ቀጣይነት ይሄ ነገር እንደሚፈጠር ምንም አይነት ዋስትና የለም። አሁን በተለያዩ ዩኒቨርሲቲዎች አሉ እንትን በቃ ስታይ የፖለቲካል ይዘት ነው ያለው እና አሁን መንግስት በቃ ሪስትሪክት ዲሞክራሲ ማለት ሪስትሪክት ዳለ በፓኒሽመንት መወሰድ አለበት መወሰድ ያለበት ስለ መጀመሪያ እርምጃ ተወስዶ ሲሆን ይህን ያክል ስፋት ከደቡብ ክልል ዩኒቨርስቲዎች ደግሞ ጅንካ ዩኒቨርሲቲ ሰሞኑን ባወጣው መግለጫ ችግር ሲፈጥሩ ነበር ባላቸው ተማሪዎች ላይ ተገቢ ማጣራት ተደርጎ ቅጣት መተላለፉን የዩኒቨርሲቲው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ዘርጋው ማናርጎ ለዲደብሊው አስረድተዋል። በዚህም መሰረት በ24 ተማሪዎች ላይ ማጣራት ተደርጎ ሶስቱ ነጻ ሲሆኑ፣ አምስቱ ለሁለት አመት፣ ሰባቱ ተማሪዎች ለአንድ አመት የትምህርት እገዳ ተጥሎባቸዋል። ለዘጠኙ ተማሪዎች ደግሞ ከባድ የጽሁፍ ማስጠንቀቂያ ሰጥቷል። በዩኒቨርሲቲው በአስተዳደር የትምህርት ዘርፍ የሶስተኛ አመት ትምህርቱን በመከታተል ላይ የሚገኘው ተማሪ ታደለ ይሁን እንደሚለው አጥፊዎቹን መቅጣቱ ተገቢ ቢሆንም ዘላቂ መፍትሄ ግን ሊሆን አይችልም። ልጆቹ መቀጣታቸው ብቻ በጅንካ ዩኒቨርሲቲ ውስጥ የመማር ማስተማሩ ሂደት ፍጹም ሰላማዊ ያደርገዋል ብሎ መደምደም አይቻልም። ግን ካለው ሁኔታ እነዚህ ልጆቹ በዲሲፕሊን ሕግ ተከሰው በርካታ ጊዜን የፈጁ ናቸው ተጨባጭ የሆነ የሰው ማስረጃና የሰነድ ማስረጃ ተይዞላቸው ሙሉ በሙሉ ወንጀልነት ከተረጋገጠ በኋላ ነው ከትምህርት ገበታ እና የከባድ ማስጠንቀቂያ ቅጣት የሰጠው ማለት ነው። ይሄ ብቻ ሰላም የመማር ማስተማር ሂደት እንዲኖረው ዋስና ይኖረዋል ማለት ሳይሆን፣ ግን ወደፊት በጂንካ ዩኒቨርሲቲ ውስጥ ተማሪዎች በቆይታቸው ፍጹም ሰላማዊ የመማር ማስተማር ሂደት እንዲኖራቸው ፋይዳ አለው ማለት ነው። ምክንያቱም እኒህ ልጆቹ አሁን የዲሲፕሊን ጥሰት እየፈጸሙ ዩኒቨርሲቲ ዝም ብሎ የሚያይ ከሆነ ነገ ከነገ ቀሪ ተማሪ እሱ ከእነዚህ የሚማረው ነገር አይኖርም ማለት ነው። ስለዚህ እነዚህን በዲሲፕሊን ቀጦ ሌላው ተማሪ በሰላም እንዲማርና በቀጣይም ደግሞ የመማር ማስተማር ሂደት ፍጹም ሰላማዊ በማድረግ በዚንካ ዩኒቨርሲቲ ውስጥ ተማሪዎች የመጡበትን ጥሩ ግብ አሳክተው እንዲሄዱ የተሻለ ፋይዳ ይኖረዋል ማለት ነው እንጂ ሙሉ በሙሉ ልጆቹ በዲሲፕሊን ህግ መቀጣቱ ሰላም ያረጋግጣል ብቻ ልንደመድመው አንችልም። የፖለቲካ ፓርቲዎችና የመገናኛ ብዙሃን የሚያደርጉት ማንነት ላይ ያተኮረ ቅስቀሳ ለችግሮቹ መባባስ በዋናነት አስተዋጽኦ እያደረጉ በመሆናቸው ጉዳዩ ጥንቃቄ ሊደረግበት እንደሚገባም ተማሪዎቹ አሳስበዋል። በመንግስት በኩልም ሰላማዊ የመማር ማስተማር ስራ እንዲቀጥል የጸጥታ ሁኔታውን ማጠናከር እንዳለበት ጠቁመዋል። የተማሪዎቹን ጥያቄ ይዘን ያነጋገርናቸው የሳይንስና የከፍተኛ ትምህርት ተቋማት የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደቻሳ ጉርሞን እንደሚሉት ችግሩ ከተከሰተበት ጊዜ ጀምሮ ተማሪዎቹን በተደጋጋሚ የማወያየትና የማሳመን ስራ ሲሰራ መቆየቱን ጠቁመው ይሄው ስራ አሁንም እንደሚቀጥል አመልክተዋል። ከዚህ ጎን ጎንም አጥፊዎችን የመቅጣት ስራ ይቀጥላል ብለዋል። እስካሁን በጣም በተደጋጋሚ በውይይት ለመውጣት ነው ብዙ ነገሮች ጥረት የተደረጉት። የውይይቱ ፍሬ ደግሞ አይ እነኚህ አጥፊዎች ሁሌ እየበጠበጡ በጥራት ባለበት ንጹህ ስለጠፋ እነዚህ አጥፊዎች ደግሞ መቀጣት አለባቸው ተብሎ በተቀመጡ አቅጣጫ መሰረት አጥፊዎችን እየቀጣን ሄዳለን። ዘላቂ መፍትሄ መገኘት የሚችለው የህግ የበላይነት ሲከበር፣ እኔም ነገ ይቀጣለሁ ብሎ ያው ሰው ሲዳኝ ብቻ ነው። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ፀሐይ ጫኝ ነኝ። መልካም ጊዜ።